በኢትዮጵያ የተለያዩ ከተሞች እየጨመረ የመጣውን አሰቃቂ የትራንስፖርት አደጋ ለመቅረፍ መንገድ ትራፊክ ደህንነት ምክር ቤት በሚል ከኢትዮጵያ የመንገድና ትራንስፖርት ጉዳይ መስሪያ ቤት የተውጣጡ ሚኒስትሮች፣ ኮሚሽነሮች እንዲሁም ዋና ዳይሬክተሮች በአሳለምነው ቅዳሜ መቋቋሙን በትራንስፖርት ሚኒስቴር የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሳልፎ አመዲን ለዶቼ ቬሌ ተናግረዋል። የምክር ቤቱ ሰብሳቢ የትራንስፖርት ሚኒስትሩ አቶ ወርቅነህ ገበዮ መሆናቸውንም ተገልጸዋል። በኢትዮጵያ ከቀን ወደ ቀን እየተባባሰ የሚገኘው የመንገድ ትራንስፖርት አደጋ ምክንያት ከመንጃ ፍቃድ አሰጣት እስከ የመንገድ ህግጋቶችን አለማክበርና የሙስና መንሰራፋት መሆኑ ተመልክቷል። በመንግስት በኩልም የወጣውን የመንገድ ትራንስፖርት ህግ የማስፈጸም ችልተኝነት እንደሚታይበት ነው የተመለከተው። የአሽከርካሪ ብቃት ማረጋገጫ አሰጣትን አስመልክቶ በመንግስት በኩል የአሰራር መምሪያ ወጥቶ ስራ እየተከናወነ መሆኑን ዳይሬክተሩ አቶ አሳልፎ አህመዲን ተናግረዋል። ይሁን እንጂ ሚኒስትሩ ከተሽ አሽከርካሪዎች ብቃት ጋርም ተያይዞ ያለውን ነገር እንዲህ ሲሉ ያስረዳሉ። ያለን መረጃ አብዛኞቹ ከማሽከርከር ጋር ተያይዞ የሚደርሱት ህግሮችና ጉዳቶች ከአሽከርካሪዎች የብቃት የስነ ምግባር እና መሰር ችግሮች ጋር ተያይዞ የሚከሰቱ ናቸው። ሌሎች ተጨማሪና ተደማሪ ምክንያቶች ቢኖሩም ማለት ነው። እንደ አቶ አሳልፎ አመድዲን ገለጻ ሚኒስትር መስሪያ ቤታቸው የአሽከርካሪ ማሰልጠኛ ተቋማትን እየፈተሸ እንደሆነና ሌሎች ለዛ ችግር መንሴ ነው የተባሉትን እያየ መሆኑን ተናግረዋል። አሽከርካሪዎች የመንገድ ትራንስፖርት ህግጋትንና ደንቦችን እንደማያከብሩ የብዙዎች አስተያየት መሆኑ ይታወቃል። ለምሳሌ ይላሉ፣ አቶ አሳልፎ አሽከርካሪዎች የደህንነት ቀበቶ ማሰር አለባቸው የሚለው መመሪያ ማብራሪያ ቢወጣም ተግባራዊ አለመሆኑን ይናገራሉ። ይሁን እንጂ ይላሉ በመቀጠል በአብዛኛው አሁን ከዚህ በፊት እኛ ጋር የሌለ ባህል ነው ቀበቶ ማድረግ። አሁን በአብዛኛው አሽከርካሪዎች ቀበቷቸውን አድርገው ነው የሚያሽከረክሩት። ይህን እንደሚቆጣጠሩ የህግ አካላትም አሉ። ሂደቱ ላይ ከአስፈፃሚ አካላትም ጋር ተያይዞ ከአሽከርካሪዎችም ጋር ተያይዞ እዚህም እዚያም የሚታይ ክፍተት ሊኖር ይችላል። ገዢው ነገር ግን እሱ አይደለም። አሁን የህግ አፈጣጠሙ ተከራ አድርጎ ይዞ ለመሄድ በየደረጃው ስራዎች እየተሰሩ ነው። የተሽከርካሪና የአሽከርካሪ ጉዳይን አስመልክቶ ያለውን ደንብ እና ህግጋት ህግጋት ላይ ግንዛቤ የመፍጠር ስራ በተፈለገ ደረጃ ባይሆንም እየተሰራ መሆኑን ዳይሬክተሩ ተናግረዋል። አዲስ በመጡም የአዲስ አበባ የቀላል ባቡር ትራንስፖርትን በተመለከተም የሚኒስትር መስሪያ ቤቱ ሚዲያውን በመጠቀም የግንዛቤ ማስጨበጫ እየሰጠ መሆኑን ገልጸዋል። ይሁን እንጂ ባለፈው ሳምንት የአዲስ አበባ ቀላል ባቡር ለመጀመሪያ ጊዜ ግጭት ተከስቶ የአንድ ሰው ህይወት መጥፋቱ ይታወቃል። እንዲህ ያሉ አደጋዎችን ለመቅረፍ ሚኒስትሩ ምን እያደረገ ነው? ለተሰኘው ጥያቄ በሚኒስትሪው በትራንስፖርት ሚኒስቴር ደንብ ወጥቶ የባቡር አጠቃቀም ደንብ ማለት ሰዎች ከባቡር መጠቀም ጋር ተያይዞ ህግን ሲተላለፉ፣ አሰራሮችን ሲተላለፉ ምንድነው መደረግ ያለበት የሚለውን በአግባቡ የያዘ ደንብ በቅርቡ ጸድቆ ስራ ላይ እንዲሁን እያደረግን ያለንበት ሁኔታ ነው ያለው። ሀገሪቱ ውስጥ ያሉትን የመንገድ ትራንስፖርት ችግርን በተመለከተ በዶቼ ቬሌ የፌስቡክ ደረገጽ ላይ በተደረገው ውይይት ተሳታፊዎች ሀሳባቸውን አጋርተዋል። ለምሳሌ እንደ አብዛኞች የመንገድ ትራፊኮች ትርፍስ ትርፍ ሰው የጫነ ተሽከርካሪን እንጂ ከፍጥነት ወሰን በላይ የሚያሽከረክሩ ሹፌሮች ላይ ጭራሽ ቁጥጥር እንደማያደርጉ በአስተያየታቸው ገልጸዋል።